አዲሱ የኢህአደግ ሊቀመንበር ዶክተር አብይ አህመድ የፊታችን ሰኞ ጠዋት ጠቅላይ ሚኒስትርነት ቃለ መሐላ ይፈጽማሉ። ለኢትዮጵያ ሕዝብም ንግግር ያደርጋሉ። በኦህዴድና በኢህአደግ ምክር ቤት አባላት እምነት የተጣለባቸው የዶክተር አብይ የስልጣን ዘመን መጪ ተስፋዎችና ፈተናዎችም ከወዲሁ እያነጋገሩ ናቸው ብሏል። እስክንድር ፍሬው ከአዲስ አበባ በላከው ዘገባ ወጣቱ የፖለቲካ ሰው ዶክተር አብይ አህመድ ከፊታችን ሰኞ ጀምሮ ጠቅላይ ሚኒስትር የሚለውን ማዕረግ በይፋ ይረከባሉ። እናም ከጥቂት ቀናት በኋላ ዘመነ ኃይለ ማርያም ደሳለኝ አብቅቶ የእርሳቸው የኃላፊነት ጊዜ ይጀመራል። የገዢው ፓርቲ ምንጮች ለአሜሪካ ድምፅ እንደገለጹት ሰኞ የሚካሄደው የፓርላማው ልዩ ስብሰባ አጀንዳ ይሄው ቃለ መሐላ የመፈጸምና የስልጣን ርክክብ ነው። ቃለ መሐላውን ተከትሎም ያን የጠቅላይ ሚኒስትር ተብለው የሚጠሩት ዶክተር አብይ ለመላው የኢትዮጵያ ህዝብ ንግግር እንደሚያደርጉ ይጠበቃል። ያኔ ስለ አዲሱ ሰው የፖለቲካ አላማና አገራዊ እቅድ የተሻለ ፍንጭ ይኖራል። እድሜያቸው በአርባዎቹ መጀመሪያ የሆነው ዶክተር አብይ አህመድ ወደ ከፍተኛ ኃላፊነት የመጡት ደረጃ በደረጃ ነው። ኦህዴድ ከተመሰረተበት ጊዜ ጀምሮ በአባልነት የቆዩት ዶክተር አብይ ፓርቲው በወታደራዊ ዘርፍ የሰጣቸው ስምሪት ቀዳሚ ኃላፊነታቸው እንደነበር መረጃዎች ያሳያሉ። የኮሎኔልነት ማዕረግም አላቸው። በአጭሩ ኢንሳ በመባል የሚታወቀውን ብሔራዊ የመረጃ ደህንነት ኤጀንሲ ንድፈ ሀሳብ በመቅረጽና ወደ ትግበራ በመለወጥ መሳተፋቸውም ተገልጿል። የሳይንስና ቴክኖሎጂ ሚኒስትር ሆነው ባገለገሉበት አጭር ጊዜ ያመጡት ለውጥም የአመራር ብቃታቸው ማሳያ መሆኑን የሚናገሩ አሉ። የሆዴድ ቃል አቀባይ አቶ ካሳሁን ጉፌ አንዱ ናቸው። ለአንድ አመት አካባቢ ነው የሰሩት። ያንም ቢሮ ዶክተር አብይ ብዙ ጊዜ የሃያ አንደኛ ክፍለ ዘመን አመራር ነው፣ ስትራቴጂስት ነው፣ ኢኖቬተር ነው፣ ሀሳቦችን ያፈልቃል በጣም ወርኪንግ ኤንቫሮንመንት በማመቸት ይታወቃል። ሳይንስና ቴክኖሎጂ ሚኒስቴርን ከተራ መስሪያ ቤትነት እንደ ቱሪስት መዳረሻ መስል እስከሚጎበኝበት ተቋም ድረስ የቀየረና የተገበረ ሰው። በተመሳሳይ ታዲሱ በተጀመረበት ወቅት በምክትል ፕሬዚደንት ማዕረግ የኦሮሚያ ብሔራዊ ክልላዊ መንግስት ከተማ ልማትና ቤቶች ቢሮ ኃላፊ ሆኖ በተቀመጠበትም ወቅት ዝም ብሎ ባዶ ኮንዶሚኒየም የሚመስል ህንፃን በጣም ሞደርን አድርጎት ለአይን የሚማርክ ማንም ሰው ፈዞ የሚያይበት ዲዛይን ያደረገ በጣም ፔፐርለስ ወርኪንግ ኢንቫይሮንመንት የፈጠረ፣ የሰራተኛውን አመለካከት የቀየረ፣ አለቃና ምንዝር አስተሳሰብ ያጠፋ፣ አብሮ በቲም ብዙ ስራ የፈጸመ ጓድ ነው። በግል ህይወታቸው ባለትዳር የሁለት ልጆች አባትና የፕሮቴስታንት ክርስትና እምነት ተከታይ ናቸው ዶክተር አብይ። እናም ወጣቱ የቤተሰብ አስተዳዳሪ፣ አሁን ደግሞ ታላቅ አገራዊ ኃላፊነት ሊረከቡ ተዘጋጅተዋል። በአዲሱ ኃላፊነት ሊመዘኑም ጊዜው ደርሷል። ምንጮች እንደሚገልጹት ሂደቶችም እንዳረጋገጡት ፓርቲያቸው ኦህዴድ ለዚህ ኃላፊነት ካመነባቸው ቆይቷል። ከእርሳቸው በፊት የሆዴድ ሊቀመንበር የነበሩት አቶ ለማ መገርሳ ያንን ኃላፊነት ለዶክተር አብይ አስረክበው ወደ ምክትልነት ዝቅ ብለዋል። በኢህአዴግ ምክር ቤት ለሊቀመንበርነት ብሎም ለጠቅላይ ሚኒስትርነት በተደረገው ምርጫ ዶክተር አብይን ለእጩነት የጠቆሙትም ራሳቸው አቶ ለማ መሆናቸውን ምንጮች ነግረውኛል። የተመረጡት ከሆዴድ ውጭ ያሉ የኢህአዴግ አባል ድርጅቶችን ድምፅ ጭምር በማግኘት መሆኑ ደግሞ በግንባሩ ውስጥ የተሰጣቸውን ቦታ ሊያሳይ ይችላል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ራሳቸው ዶክተር አብይ እንዲመረጡ መፈለጋቸውን እነዚሁ ምንጮች ጠቁመዋል። አቶ ኃይለማርያም ስልጣናቸውን ለማስረከብ የወሰኑት የመፍትሄው አካል ለመሆን እፈልጋለሁ በማለት ጭምር እንደሆነ ይታወሳል። ለዶክተር አብይ መመረጥ አንዱ ምክንያት ተቃውሞ የበዛበትን የኦሮሚያ ክልል የሚወክሉ መሆናቸው እንደሆነ የሚገልጹ አስተያየት ሰጪዎች አልጠፉም። በአገሪቱ ላለው አለመረጋጋትና ለቀጥለው ፖለቲካዊ ችግር መፍትሄ ይሆናል በሚል እሳቤ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ በእነዚህ አስተያየቶች አይስማሙም። የእርሳቸው መመረጥ ለለውጥ የተዘጋጁ ናቸው ከሚል እሳቤ ጋር የተያያዘ እንደሆነ ነው የሚያምኑት። በራሱ አዲሱ ተመራጭ መሰየም በዚህ ነው ብሎ መናቀጭ አለ። ምክንያቱም የነበሩ ጥያቄዎች በጣም ከዚህ የዘለሉ ናቸው። ገሌ መሆን ያለበት ገሌ መሆን የለበትም የሚል ነው አይመስለኝ። ነገር ግን ለለውጥ የተዘጋጀ ለለውጥ ራሱን ያስገዛ ሰው ቢመራው ሌሎች የተነሱ በርካታ የህብረተሰቡን ጥያቄዎች ይመልሳል የሚል እሳቤም የነበረ ይመስለኛል። በተከታታይ የሚወሰዱ እርምጃዎች ናቸው ዋናዎች፣ ማለትም ለህዝብ ተገቢ ጥያቄዎች ትክክለኛ መልስ ለመስጠት የሚያስችሉ ሁኔታዎችን ቀይሶ ወደ ተግባር የመግባቱ ጉዳይ ነው ዋናው ጥያቄ የሚሆነው። በዚሁ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ሌላው ተንታኝ ዶክተር አስናቀ ከፋለ በበኩላቸው ውሳኔው ሁለት ነገሮችን ያማከለ እንደሆነ ይገምታሉ። በአንድ በኩል ይህን ነገር ስንመለከተው ከዚህ በፊት ባልተለመደ ሁኔታ የዚህ የሊቀመንበር ምርጫው ብዙ ውይይት ተደርጎበታል። ኦህዴድ በቅርቡ ባደረገው ስብሰባ የአመራር ሽግሽግ አድርጓል። ባለፈው ጊዜ የኦዴድ ስራ አስፈጻሚ የሰጠውን መግለጫ ለየት ያለ መግለጫ ነው የሰጠው። ስለ አለው የፖለቲካ ሁኔታ ከሌሎች ተቃዋሚ ኃይሎች ጋር የመስራት የፖለቲካ ምህዳሩን በማስፋት በተመለከተ ያወጣው ሀሳብ አለ። ከዛ በተጨማሪ በቅርቡ አመራር ሽግሽግ በሚደረግበት ጊዜ አቶ ለማ መገርሳ ከሆዴድ ሊቀመንበርነት ተነስተው ምክትል ሊቀመንበር ሲሆኑ ዶክተር አብይ ሊቀመንበር ሲሆኑ አመራር ላይ የመሳተፍ ፍላጎት በሆዴድ መካከል እንዳለ ወደ ፌዴራል መጥቶ ሚና ለመጫወት ከፍተኛ አመራሩ ላይ በምርጫ ላይ መምጣት ፍላጎት እንዳለ ያሳየ ይመስለኛል። ሌሎች እንግዲህ የምክር ቤቱ አባላትም አሁን እድሉን ለዶክተር አብይ ሲሰጡ ለአገሪቱ አሁን በዚህ በተቃውሞ በብዛት ያለበት የኦሮሚያ ክልል ከመሆኑ አንጻር መፍትሄ ሊያመጣ ይችላል የሚል ሀሳብ ያለም ይመስለኛል። ያለውን ችግር ለመፍታት አንድ እርምጃ ሊሆን ይችላል ተብሎ የታሰበ ይመስለኛል። የዶክተር አብይ ስኬት ሊኖራቸው በሚችለው የስልጣን መጠን ጭምር እንደሚወሰን ከወዲሁ እየተናገሩ ያሉ ወገኖች አሉ። እንደዚህ አይነት አስተያየቶች መነሻ የሚያደርጉት የጠቅላይ ሚኒስትር ኃይለማርያምን የስልጣን ዘመን ነው። ከዚህ ዓለም በሞት የተለዩትን አቶ መለስ ዜናዊን ተክተው በ2005 ዓ ም መጀመሪያ ወደ ጠቅላይ ሚኒስትርነት የመጡት አቶ ኃይለማርያም ሙሉ ስልጣን አልነበራቸውም የሚሉ ወገኖች መኖራቸው የአደባባይ ሚስጥር ነው። እንደዚህ አይነት አስተያየቶችና ራሱ ኢህአዴግ የሚያራምደው የጋራ አመራር የተሰኘ መርህ የዶክተር አብይን ስልጣን ሊገድቡ ይችሉ ይሆን? የአዲስ አበባ ዩኒቨርሲቲው ዶክተር አስናቀ ሃሳባቸውን አካፍለውኛል። ይሄ ነው ለማለት በአሁኑ ጊዜ የሚከብድ ይመስለኛል። ለምን? እንግዲህ አንዱ ያየነው ነገር ምንድነው? በሕገ መንግስቱ የተቀመጡ ስልጣኖች አሉ፣ የስልጣን ክፍፍሎች አሉ። ለምሳሌ በስራ አመራሩና በስራ አስፈጻሚውና በሕግ አውጪው በፍርድ ቤት መካከል ሕገ መንግስቱ ስልጣኖችን ከፋፍሏል፣ ግልጽ በሆነ መልኩ ስልጣኖችን ከፋፍሏል። የሆነው ግን ምንድነው? ባለፉት አመታት ያየነው መሪ ድርጅቱ ወይ በፖለቲካል ፓርቲውና በመንግስት መካከል ያለው የስልጣን ክፍፍል ወይም ደግሞ ገደብ እየሳሳ እየሳሳ በመምጣቱ በመንግስትና በፓርቲ መካከል የመቀላቀል ነገሮች በሰፊው ተንጸባርቀዋል። ይሄን ነገር እንዴት አድርገው አንድ ሰው ብቻውን ሊያርቀው ይችላል ወይ የሚለው አስቸጋሪ ይመስለኛል አሁን ባለው ሁኔታ። ያም ሆኖ ግን አንድ ሰው ወደ አመራር በሚመጣበት ጊዜ እንደው ወደ አመራር ወደ የዚህ የፖለቲካ አስተዳደር መሮች በምንገባበት ጊዜ ሁለት ነገሮች ያሉ ይመስለኛል። በእንግሊዝኛው ኤጀንሲና ስትራክቸር። አንድ መዋቅሩ ምንድን ነው የሚሰጠው ማዋቅሩ ምን ፈተናዎችን ያመጣል፣ ምን አማራጮችን እድሎችን ይሰጣል። ሁለተኛው ደግሞ ራሱ አንድ ሰው ወደ አመራር በሚመጣበት ጊዜ የራሱ ራሱ ምን አይነት እድሎችን ይፈጥራል። እንግዲህ የዚህ መስተጋብር ነው መጨረሻ ላይ አንድ አመራር ጥሩ ነው በጥሩ ሁኔታ ሊወጣ ይችላል ወይም ላይወጣ ይችላል። የሚለውን እንግዲህ ዶክተር አብይን በዚህ በሁለቱ መካከል አንደኛ መዋቅሩ መጀመሪያ አሁኑ ሲመረጡ የኢህአዴግን ፕሮግራም ሊያስፈጽሙ በኢህአዴግ ስራ አስፈጻሚ በኢህአዴግ ምክር ቤት ነው የተመረጡት። የዚህ የፖለቲካ ድርጅትን አላማ ለማስፈጸም ነው የተመረጡት። ከዛ ውጭ ይሆናሉ ለማለት አስቸጋሪ ነው የሚሆነው። በሌላ በኩል ደግሞ የራሳቸው እና ምንድነው የራሳቸው በዚህ አስቸጋሪ ፈተና ባለበት ወቅት ይህ አመራር ለመውሰድ ራሳቸውን በእጩነት ሲያቀርቡ ድጋፍ ሲሰጣቸው ምን ለማበረከት አስበዋል የሚለውን ማየት ነው የሚሻለው። ራሳቸውም እንግዲህ እድሉ በሚያገኙበት ጊዜ ለህዝብ መግለጽ ይገባቸዋል ብዬ ነው ማስበው። ዶክተር አብይ አህመድ ቃለ መሐላ በሚፈጽሙበት የሰኞው የፓርላማ ልዩ ስብሰባ ዲፕሎማቶችና ሌሎች እንግዶች እንደሚገኙ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።